ኢትዮጵያ አባልና ምክትል ሊቀመንበር የሆነችበት የመንግስታቱ ድርጅት የሰብአዊ መብት ካውንስል ጉባኤ በሚቀጥለው ሳምንት የሚካሄድ በመሆኑ ካውንስሉ ኢትዮጵያ በሰላማዊ ሰልፈኞች ላይ የምትወስደውን የኃይል እርምጃ በማቆም የታሰሩትን በመፍታትና ገለልተኛ አጣሪ ቡድን ወደ አገሯ እንዲገባ በመፍቀድ ዓለም አቀፍ ግዴታዋን ትወጣ ዘንድ በግልጽ እንዲጠይቅና ውሳኔ እንዲያሳልፍ ነው አስራ አምስቱ ድርጅቶች በጋራ የጠየቁት። ከእነዚህ አስራ አምስት ድርጅቶች ውስጥ አምነስቲ ኢንተርናሽናል ሁማን ራይትስ ዎች፣ ደንበር የለሽ የጋዜጠኞች ድርጅትና ሲቪከስ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ህብረት ይገኙበታል። ከበርካታ የሰብአዊ መብት ድርጅቶችና የመንግስታቱ ድርጅት ጭምር ለኢትዮጵያ መንግስት ተመሳሳይ ጥያቄ ቀርቦ ተቀባይነት ባላገኘበት ሁኔታ አሁን ከካውንስሉ ጉባኤ ምን ይጠበቃል? በማለት የሲቪከስ የፖሊሲ አማካሪ ለሆኑት ሚስተር ቶር ሆደንፊልድ ጥያቄ አቅርቤ ነበር። አሁን እየጠያቅነ ያለነው ነው የካውንስሉ ጉባኤ የኢትዮጵያን ጉዳይ ቅድሚያ እንዲሰጠውና ኮሚሽኑ ያቀረበውን ጥያቄ ደግፎ ውሳኔ እንዲያስተላልፍ ነው። ከበፊቶቹ የሚለየውም የአሁኑ አባል መንግስታት ለሚሳተፉበት ጉባኤና አገሮች የቀረበ መሆኑ ነው በማለት ጉባኤው የተፈጸመው ወንጀል በገለልተኛ ቡድን እንዲጣራ የሚጠይቅ ውሳኔ እንደሚያሳልፍ ያላቸውን ተስፋ ገልጸዋል። የኢትዮጵያ መንግስት ሁሉንም ማሳሰቢያዎችና ጥሪዎችን ላብሎ እየወሰደ ያለውን እርምጃ ከቀጠለ ቀጣዩ እርምጃችሁ ምን ሊሆን ይችላል ለሚለው ቀጣይ ጥያቄ ሚስተር ቶር ሆደንፊልድ ሲመልሱ ገለልተኛ አጣሪ ቡድን ወደ አገር ቤት እንዲገባ ካልተፈቀደ በውጭ ሆኖ ያለውን የሰብአዊ መብት ጥሰትና የሚፈጸመውን የሰብአዊ ወንጀል የሚያጣራ ገለልተኛ ቡድን መቋቋም ይኖርበታል። የኢትዮጵያ መንግስትም ዓለም አቀፍ ድንጋጌዎችን ማክበር ይኖርበታል። ይህ ካልሆነ ቅጣቱ ሊተላለፍበትና የሰብአዊ መብት ካውንስል አባልነቱም ሊሰረዝበት ይገባል። በአጠቃላይም ሕግን ባለማክበርና ግዴታን ባለመወጣት የሚከፈል ዋጋ መኖር አለበት ብለዋል። በኢትዮጵያ መንግስት ላይ ጥያቄዎች ሲቀርቡና ውግዘቶችም ሲሰሙ የመጀመሪያ ባይሆንም የአሁኑ ግን ከሁሉም አቅጣጫና በሁሉም ቦታ የሚሰማ ሁኗል። በሌላ በኩል መንግስት በዜጎቹ ላይ የሚወስደውን ያህል እርምጃ እንዳላቆመ ነው የሚነገረው። በቅርቡ በቂሊንጦ እስረኞችና ቤተሰቦቻቸው ላይ የተፈጸመው ድርጊት ዓለም አቀፉን ህብረተሰብ ያስደነገጠና ሁሉንም ኢትዮጵያዊ ያስቆጣ ክስተት ሁኗል። የኢትዮጵያ መንግስት ከህዝቡም ከዓለም አቀፉም ህብረተሰብ የሚቀርቡትን ጥያቄዎች ጆሮ ዳባ ልበስ በማለት የቀጠለበትን ሁኔታና መዘዙን ከ15ቱ ድርጅቶች አንዱ የሆነው ማህበር ለኢትዮጵያ ሰብአዊ መብት በእንግሊዝኛ አሶሲሽን ፎር ሁማን ራይትስ ኢን ኢትዮጵያ የተሰኘው ድርጅት ዳይሬክተር አቶ ያሬድ ኃይለ ማርያም እንዲህ በማለት ይገልጹታል። መንግስት እየወሰዳቸው ያሉት እርምጃዎች ራሱ መንግስት ካወጣቸውም ህጎች፣ ከአለም አቀፍ ስታንዳርዶችም ሙሉ በሙሉ የተቃረነ ነው። የአለም አቀፍ ማህበረሰቡን ጥሪ ሙሉ በሙሉ መንግስት እየዘጋ ነው ያለው። መልስ እየሰጠ አይደለም። የህዝብን ጥያቄ በሀይል እና በጉልበት መመለሱን ቀጥሏል። ይህ ሁኔታ መንግስትን ከአለም አቀፍ ማህበረሰቡ ከኢትዮጵያም ህዝብ ጋር ሙሉ በሙሉ የሚያቆራርጠውና ወደፊት ለውይይት የሚያመቹ ድሎች ሁሉ እንዳይኖሩ በር የሚዘጋ ነው። ገባዩ ንጉሴ ለዶቼቬሌ ራዲዮ ብራስልስ።